የማህበራዊ መገናኛ ዘዴዎች ቅኝት የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ በዚህ ሳምንት ካካሄደው አስቸኳይ ጉባኤ በኋላ ያወጣው መግለጫ በማህበራዊ መገናኛ ዘዴዎች አነጋጋሪ ከነበሩት ጉዳዮች መካከል አንዱ ነበረ። ከሶስት ቀናት በፊት ሶስት የሲዳማ ፓርቲዎች የሲዳማ ህዝበ ውሳኔ የሚካሄድበትን ጊዜ ብሔራዊ ምርጫ ቦርድ በአምስት ቀናት ውስጥ እንዲያሳውቅ መጠየቃቸው ሌላው ልዩ ልዩ ሀሳቦች የተንሸራሸሩበት ጉዳይ ነው። የአዲስ አበባ ባላደራ ምክር ቤት መግለጫ ወጣቶች በፈጠሩት ግር ግር መደናቀፍም እንዲሁ ሲያነጋግር ከርሟል። ሰሞኑን አስቸኳይ ስብሰባ ያካሄደው ህወሀት የአማራ ዴሞክራሲያዊ ፓርቲ አዴፓ ለሰኔ 15 2011ዱ ግድያ ኃላፊነቱን እንዲወስድና ይቅርታም እንዲጠይቅ ያሳሰበበት መግለጫ ብዙዎችን አነጋግሯል። በመግለጫው ላይ በማህበራዊ መገናኛ ዘዴዎች ትችት፣ ተቃውሞና ቁጣ ያመዘነባቸው አስተያየቶች ተነበዋል። ሳባ ሀበሻዊት ህወሀት መጀመሪያ ራሱን ሳያጸዳ መቀሌ መሽጎ አዴፓን የመክሰስ ቀርቶ ስለ አዴፓ የማውራት ሞራልም ብቃትም የለውም ሲሉ በፌስቡክ አስተያየታቸውን አስፍረዋል። የራሷ ሮባት የሰው ታማስላለች በሚለው ምሳሌያዊ አባባል ሀሳባቸውን የጀመሩት ደግሞ አንተነህ ጎን ናቸው። ምን ማለት እንደፈለጉ ለእነርሱ ራሱ ግልጽ አይደለም ሲሉ ይቀጥላሉ። አንዴ ይቅርታ ይጠየቅ፣ ሌላ ጊዜ ደግሞ ጉዳዩ ይጣራ፣ ምን ማለት ነው? ሲሉ ጠይቀዋል። የኢትዮጵያን ህዝብ ቀድመው እነርሱ ይቅርታ ቢጠይቁት ያምር ነበረ። መግለጫ ጠላን ብለዋል። ዮናታን ታምሩ በፌስቡክ ባሰፈሩት አጭር መልእክት። እውነቱ ይታወቅ በሚል የፌስቡክ ስም አስተያየት የሰጡት ደግሞ ጅራፍ ራሱ ገርፎ ራሱ ይጮኋል፣ የትርምሱ ሁሉ ጥንስስ ከማን እንደሆነ ግልጽ ሆኖ ምን አይነት ንቀት ነው ካሉ በኋላ ፍርዱን ለአምላክ ትተዋል። ጊዜ ለኩሉ ሀይሉ ደግሞ በእሳት የተፈተነ ላመነበት ዓላማ ሟች ድርጅት ማለት ህወሀት ብቻ ነው ሲሉ ድርጅቱን አወድሰዋል። ሄለን ዳዊት ባጭሩ አባት ልጅን እንዲህ ይመክራል፣ ይቆጣል ሲሉ መሐመድ አሊ ደግሞ እስኪ ዛሬ እንኳን ፈሩ፣ እናንተ የዘራችሁትን እያጨድን ነውና፣ የህወሀት ጭቆናና አስተምህሮ የአማራ ብሔረተኝነትን ወለደ፣ ብዙ የክልልነት ጥያቄ አስነሳ፣ ዜጎች በየቦታው እንዲሰደዱ ምክንያት ሆነ፣ በአንድ ሀገር ብዙ መንግስት ነኝ ባይ በዛ ከሀገር ይልቅ ለክልል መጨነቅ አስከተለ። ከራሽናል አስተሳሰብ እንድንወጣ አደረገን። በብሔርና በቋንቋ ተቧደን በማለት ችግሩ ስር እየሰደደ ሊመጣ የቻለበት ምክንያት ያሉትን አካፍለዋል። የህወሀት ማዕከላዊ ኮሚቴ በከትናንት በስቲያ መግለጫው አዴፓ የኢትዮጵያን ህዝብ ይቅርታ ይጠይቅ ያለው ድርጅቱ አሉበት ያለውን ውስጣዊ ችግሮች በመሸፋፈን በሶስተኛ አካል ማሳበቡን ትቶ ራሱን በጥልቀት እንዲፈትሽና እንዲገመግም በማሳሰብም ጭምር ነው። ይህን የማያደርግ ከሆነ ደግሞ ህወሀት ከአዴፓ ጋር ለመስራት እንደሚቸገር መታወቅ አለበት ሲልም አስጠንቅቋል። አለባቸው ሳበቂ በሪሁን እውነት ከቲፒኤልኤፍ ጋር ከመስራት ቢቀር ይሻላል። አማራን የሚያነቁ የተሻሉ ግለሰቦችን ለማጥቃት መጠነ ሰፊ ዘመቻ ተከፍቷል። የሚገርመው በወንጀል ከሆነ ከናሳምነው በላይ የትግራይ ሹማምንቶች እንደ ጌታቸው ያሉት መቼ ተያዙ ሲሉ ጽፈዋል። በህወሀት መግለጫ ላይ ከተሰጡት አስተያየቶች ማዲ ዮናስ በሚል ስም በትዊተር የቀረበው መልእክት ለየት ያለ ነው። ማዲ ሁኔታውን ይገልጽልኛል ባሉት የዘፈን ግጥም ነው መልእክታቸውን ያስተላለፉት። አዴፓ ለድሮ ፍቅረኛው ህወሀት የጋበዛት ዘፈን ካሉ በኋላ ተበድዬስ ይቅርታ አልልም የቀረው ይቅር እንጂ ተበድዬስ ማሪኝ አልልም የቀረው ይቅር እንጂ እንኳን ልልካ አማላጂ እግሬ አይረግጥም ያንችን ደጅ ሲሉ ነው የጻፉት። ሌላው የሰሞኑ መነጋገሪያ ሶስት የሲዳማ ፓርቲዎች ለኢትዮጵያ ብሔራዊ ምርጫ ቦርድ የሰጡት ማስጠንቀቂያ ነው። የሲዳማ እርነት ንቅናቄ ሲአን፣ የሲዳማ ብሔራዊ ዴሞክራሲያዊ ፓርቲ ሲብዴፓ እና የሲዳማ ሀድቾ ዲሞክራሲያዊ ድርጅት ሲሃዴድ ከሶስት ቀናት በፊት በሰጡት መግለጫ የኢትዮጵያ ብሔራዊ የምርጫ ቦርድ የሲዳማ ህዝበ ውሳኔ የሚካሄድበትን ጊዜ በአምስት ቀናት ውስጥ እንዲያሳውቅ ጠይቀዋል። እነዚሁ ፓርቲዎች ጥያቄው መልስ ሳያገኝ ለሚፈጠሩ ፖለቲካዊና ህዝባዊ ጫናዎች የደቡብ ክልል ምክር ቤትና የኢትዮጵያ ምርጫ ቦርድ ተጠያቂ እንደሚሆኑ አስጠንቅቀዋል። በዚህ ማስጠንቀቂያ ላይ በማህበራዊ መገናኛ ዘዴዎች ተቃውሞ፣ ድጋፍና ምክር አዘል መልእክቶች ተላልፈዋል። ኤክሶደስ ፍሪደም በፌስቡክ በአምስት ቀን ውስጥ ማለት ምን ማለት ነው? ነገርየው ፖለቲካ መሆኑ ቀርቶ የቃቃ ጨዋታ ሆነ እንዴ? እረሰከን በመመካከርና በመወያየት ቢሆን ለሚፈጠረው ችግር ደግሞ በየትኛውም ዓለም ቢሆን ተጠያቂ የሚሆነው ይሄንን አይነት ቀስቃሽ መግለጫ እየሰጠ ያለው አካልና ዞኑን እያስተዳደርኩኝ ነኝ የሚለው የዞኑ አመራርና ካቢኔ ነው ሲሉ አሳስበዋል። ቂል ሲነሳ ቤት ያነሳ አሉ አበው በአምስት ቀን መልስ ማግኘት መፈለጋችሁ ሞኝነታችሁን ያሳብቅባችኋል። የዮ ባሻግሬ አስተያየት ነው። ሀሰማ ሀሰማ በሚል የፌስቡክ ስም አስተያየታቸውን የሰጡ ደግሞ እኔ የገረመኝ አንድ ኢትዮጵያ ስንት ቦታ ልትቆራርሷት ነው? እሪ፣ የመንግስት ያለ፣ ኡኡ ሲሉ በፌስቡክ ጩኸታቸውን አሰምተዋል። የሲዳማ ብቻ ለምን የሚለውን ጥያቄ ያስቀደሙት ሰንደኤ ኤ እንዳወቄ ከአስር በላይ ክልል የመሆን ጥያቄ ያቀረቡ ብሔሮች ከሲዳማ ጋር እኩል መልስ ሊሰጣቸው ይገባል። በሕጋዊነት ሽፋን ሕገ ወጥነት ይቁም ሲሉ ጠይቀዋል። አሚር ዜድ መሐመድ መብታችሁ እንደሆነ ማንም ያውቃል፣ ግን በዚህ መልኩ አይደለም። በደንብ ታስቦበት እናንተ ወይ ተወካያችሁ ባሉበት በሰከነ መንፈስ ነው እንጂ እንደው በችኮላ የኋላ የኋላ አያምርም ና ሲዳማዎች አስቡበት፣ እንደ ባህላችሁ ቁጭ ብላችሁ በደንብ ተወያዩበት ሲሉ መክረዋል። ምንድን ነው እዚህ ሀገር ላይ አዛዡ አስጠንቃቂው በዛ? ምን ልትፈጥሩ ነው? አለባቸው ባለህ ናቸው። ይህን ያሉት ጎልዲያስ ዘአቢሲኒያ በትዊተር ችኮላና ስሜታዊነት ዋጋን ሲያስከፍል፣ ትዕግስትና ማስተዋል ግን ጣፋጭ ፍሬን ታፈራለች። ና ወገኖች ወይ አካሄዳችን በማስተዋልና በትዕግስት የተሞላ ይሁን ብለዋል። ለሁሉም ነገር ሕግ እና ደንብ አለ። በሕግ አለመመራት በሕግ ተጠያቂ ያደርጋል። እናንተ ግን በጉልበት ክልል እንሆናለን ብላችሁ ትጨፍራላችሁ። ይህ የሚያሳየው ስለ ሕግ ጥልቅ እውቀት እንደሌላችሁ ነው። ያለ እውቀት ተንቀሳቅሳችሁ ሕዝብን አዘቅት ውስጥ እንዳትከቱ ተጠንቀቁ። ወደፊት ክልል ብትሆኑ እንኳን ሀገር ለመምራት እውቀት ይኑራችሁ ሲሉ ኤፍሬም በቀለ ምክራቸውን ለግሰዋል። የጌታቸው ሀብቴ መልእክት ደግሞ ጥሪ ነው። እናንተ ለህዝብ ቆመናል የምትሉ ምን ነው? የንጹሐን ደም እንዲፈስ ተንቀዠቀዣችሁ? እረ ተረጋጉ። እናንተ ህዝብ እንዲረጋጋ ትልቅ ሚና ይጠበቅባቸዋል። አለበለዚያ ለሚፈጠረው ማንኛውም ችግር ቁጥር አንድ ተጠያቂ ናችሁ። ምርጫ ቦርድ ምን እንዲያደርግላችሁ ነው የምትፈልጉት? ህግ ማክበርና ማስከበር ይጠበቅባቸዋል። ይላል ጥሪ በዚህ ሳምንት በማህበራዊ መገናኛ ዘዴዎች ካወዛገቡት ጉዳዮች መካከል የአዲስ አበባ ባላደራ ምክር ቤት ጋዜጣዊ መግለጫ ግርግር በፈጠሩ ወጣቶች መቋረጡ ነው ዜናው ከተሰማ በኋላ አሊ ወልዲም አቢ በፌስቡክ ዲሞክራሲን ለማስፈን ቆርጬ ተነስቻለሁ የሚል መሪ ሀሳብን በጉልበት መገደብ በጣም ያሳዝናል። ሰዎቹ የለየላቸው አምባገነኖች መሆናቸው በጊዜ መፈታት አለበት። አዲስ አበባ የአንድ ብሔር መዲና በጭራሽ ልትሆን አትችልም። ይህ ቅዠት ነው ሲሉ አስተያየታቸውን ሰጥተዋል። መስፍን ደጀኔ ደግሞ የምክር ቤቱ ሰብሳቢ እስክንድር ነጋ በምን መስፈርት ነው እሱ ለአዲስ አበባ ሕዝብ መብት ታጋይ የሆነው? ፓርቲ መስርቶ የተመዘገቡ ደጋፊዎችን ይዞ ነው? ሌላው በምን ምክንያት ይሆን ለአዲስ አበባ ማህበረሰብ እታገላለሁ እያለ ለስብሰባ የባህር ዳርን ሕዝብ ሊያወያይ የሄደው ሲሉ ጥያቄ አቅርበዋል። ሽመልስ ቶሎሳ በበኩላቸው እስክንድር ያነሳው ጥያቄ የኔም ጥያቄ ነው፣ መላው የአዲስ አበባ ከተማ ነዋሪ ከእስክንድር ጋር መቆም አለበት። የኦነጋውያንን ድብቅ ሴራ ስላጋለጠ እንደ እብድ እያደረጋቸው ነው ሲሉ ከተማ ቶላ በሚል የፌስቡክ ስም እረ ፍረት የሚባል ነገር የለም እንዴ? ታከለን ህዝብ አልመረጠውም እውነት ነው፣ ግን ለራሱ አልተቀመጠም አገሪቷን እየገዛ ያለው ፓርቲ ነው ያስቀመጠው። ታከለ ራሱን መምረጡ ስህተት ከሆነ እስክንድር ራሱን ባላደራ ብሎ መምረጡ በምን ሂሳብ ነው ትክክል የሚሆነው? የአገሪቷ ችግር ብዙ ሆኖ ሳለ ምን ነው እሱ ደግሞ ነጋ ጠባ ስለ ታከለ ብቻ የሚቃዠው? በማለት ቅሬታቸውን አስፍረዋል። እስክንድር ታላቅ ሰው ነው። በዛሬው መግለጫ በአንድ ድንጋይ ሶስት ወፍ መጥቶበታል ያሉት ደግሞ ፍቅር ላፍ ፍቅር በሚል ስም የፌስቡክ ተጠቃሚ የሆኑ አስተያየት ሰጪ ናቸው። እስክንድር አሳክቶታል ያሉትን ሲዘረዝሩም፣ አንድ መልእክቱን ቀድሞ ሳይረብሹ አስተላልፏል። ሁለት በኢትዮጵያ ጭንብል ያሉትን መሪዎች ምንነት ግልጽ አድርጎ ሕዝብ እንዲያውቃቸው አድርጓል። ሶስት የጸጥታ ኃይሉ አሁንም በፖለቲከኞች ትዕዛዝ እንጂ ሕግ ማስከበር እንደማይችል ግልጽ አድርጎ አሳይቶናል፣ በማለት ሀሳባቸውን አጠናቀዋል። በማህበራዊ መገናኛ ዘዴዎች መነጋገሪያ ከነበሩት ጉዳዮች መካከል በሶስቱ ላይ የተሰጡትን አስተያየቶች ከሞላ ጎደል የዳሰስንበት የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በዚሁ አብቅቷል። ደህና ቆዩን።